የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በኢትዮጵያ 8.3 ሚሊዮን ሰዎች አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተገለጸ። ዝርዝር ዘገባ አለን። የአማራ ክልል ርዕሰ መስተዳድሩን አቶ ገዱ አንዳርጋቸውን በዶክተር አምባቸው መኮንን ተክቶ ሹመት ሰጥቷል። በቅንነት በቅንነት በታታሪነት ታታሪነት እንዲሁም ሕግንና አሰራርን መሰረት በማድረግ እንዲሁም ሕግንና አሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል ገባለሁ ስራዬን እንደምፈጽም ቃል ገባለሁ። አመሰግናለሁ። አዲስ የተሾሙትን ዶክተር አምባቸው መኮንን ነው የሰማችኋቸው። ዝርዝሩን ወደ በኋላ ላይ ይዘን እንመለሳለን። በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው እየሸሹና በመጠለያ ጣቢያ ውስጥ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገለጹ። እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው፣ ባለፉት ሁለት ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን የአማራ ክልል የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰማ አሰማኝ አስረስ ናቸው። በሙሉ ዘገባ እንመለስበታለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን፣ ካድማስ ተሻገሩ። ጋቢና VOA። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። አሁን ያለው ሁኔታ በውስብስብና ፈተናዎች የተሞላ ቢሆንም የአማራን ሕዝብ የመምራትና የማገልገል እድል ማግኘት መብት ሳይሆን መታደል ነው። ይህንን ያሉት የአማራ ክልል ርዕሰ መስተዳደር ሆነው የተሾሙት ዶክተር አምባቸው መኮንን ናቸው። የአማራ ክልል ምክር ቤት ለሶስት ቀናት ሲካሄድ የቆየውን አምስተኛ ዙር አራተኛ ዓመት የአስራ ሁለተኛ መደበኛ ጉባኤ አጠናቀቀው ሹመቶችን በማጽደቅ ነበር። በዚህም አቶ ገዱ አንዳርጋቸውን የመልቀቂያ ደብዳቤ በመቀበል በምትካቸው ዶክተር አምባቸው መኮንን ሲሳይን የክልሉ ርዕሰ መስተዳድር አድርጎ ሾሟል። ተሰናባቹ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዚህ ወቅት ባደረጉት ንግግር በአማራ ሕዝብ ጉዳይ ይመለከተኛል የሚል ማንኛውም አካል ውስጣዊ አንድነቱን በማጠናከር በጋራ ሊቆም ይገባል ብለዋል። አስቴር ምስጋናው ከባህር ዳር ተከታዩ ሪፖርት አድርሳናለች። እኔ ዶክተር አምባቸው መኮንን ያምባቸው መኮንን በዛሬው ዕለት በክልል ምክር ቤት ፊት ቀርቤ በዛሬው ዕለት በክልል ምክር ቤት ፊት ቀርቤ እርሰ መስተዳድር ሁኜ ስሰየም እርሰ መስተዳድር ሁኜ ስሰየም ለህገ መንግስቱ ታማኝ በመሆን ለህገ መንግስቱ ታማኝ በመሆን ከክልሉ ህዝብና መንግስት የተጣለብኝን ኃላፊነት ከክልሉ ህዝብና መንግስት የተጣለብኝን ኃላፊነት በቅንነት በቅንነት በታታሪነት ታታሪነት እንዲሁም ህግንና አሰራርን መሰረት በማድረግ እንዲሁም ህግንና አሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል ገባለሁ። ስራዬን እንደምፈጽም ቃል ገባለሁ። አመሰግናለሁ። ለሶስት ቀናት ያህል ሲካሄድ የሰነበተው የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን አስራሁለተኛ መደበኛ ጉባኤ ሲጠናቀቅ የነባሩን ርዕሰ መስተዳደር የአቶ ገዱ አንዳርጋቸውን የመልቀቂያ ደብዳቤ በመቀበልና በምትካቸው ዶክተር አምባቸው መኮነንን የክልሉ ርዕሰ መስተዳደር አድርጎ በመሾም ነበር። ዶክተር አምባቸው መኮንን ቃለ መሀላቸውን ከፈጸሙ በኋላ አስራ ሰባት ደቂቃ በፈጀው ንግግራቸው በቀጣይ የስልጣን ዘመናቸው እንደ የቤት ስራ ይዘዋቸው ከተነሱ ነጥቦች ውስጥ ጠንካራ የመንግስት መዋቅር መመስረት ጠንካራ የመንግስት የለውጥ አመራር መገንባትና በክልሉ ሕግና ስርዓት ማስፈን ነው። በዛሬው ዕለት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሆኜ በተከበረው የክልሉ ምክር ቤት ስሾም የተጣለብኝ ኃላፊነት ከባድ የሚያስጨንቅና በውስብስብ ፈተናዎች የተሞላ መሆኑን በአምንም የአማራን ክልል ሕዝቦች የመምራትና የማገልገል እድል ማግኘት ደግሞ መብት ሳይሆን መታደል በመሆኑ ለዚህ እድል በመመረጤ ከፍ ያለ ኩራትና ደስታ የተሰማኝ መሆኑን ስገልጽላችሁ በታላቅ አክብሮት ነው። በቀጣዮቹ ጊዜያት ልዩ ትኩረት ሰጥተን ከምንረባረብባቸው ተግባራት መካከል የመጀመሪያው ጠንካራ መንግስት መዋቅር በየደረጃው መዘርጋቱን ማረጋገጥ ድክመት የታየባቸውን አካላትና ተቋማት ማጠናከርና ጠንካራ የለውጥ አመራር መገንባት ሲሆን፣ በዚሁ ላይ በመመስረትም በመላ ክልሉ ሰላም እንዲሰፍን በልዩ ትኩረት የምንሰራው ወሳኝ ተግባር ሁለተኛው ይሆናል። ከነዚህ ተግባራት ጋር በተያያዘ ትኩረት ተሰጥቶት የሚከናወነው ሌላው መሰረታዊ ተግባር ደግሞ ህዝባችን ህግን እንዲያከብር፣ ህግን እንዲያስከብርና በህግና በህግ ብቻ እንዲመራ በማድረግ መሰረታዊ መንግስታዊ ስርዓትን የማስከበርና የህግን የበላይነት የማረጋገጥ ስራው ይሆናል። በሀገራችን በተለይም በክልላችን ሰላምና ሁለንተናዊ ልማት ላይ የሚኖራቸው አዎንታዊ ተሳትፎና የምታደርጉት ድጋፍ ተጠናክሮና ምናልባትም እድገት የሀሳብ ከፍታና ብስለት እያሳየ እንደሚቀጥል ያለንን እምነትና ተስፋ እየገለጽ ድጋፋችሁን አስፍታችሁና አጠናክራችሁ እንድትቀጥሉና ከጎናችን እንዳትለዩ ከታላቅ አክብሮት ጋር ልናሳስባችሁ እንወዳለን። በተለይ የአማራን ሕዝብ ጥቅም ለማስከበር መፍትሄው መደራጀት ብቻ ነው የሚል ጠንከር ያለ መልእክትም አስተላልፈዋል። የአማራን ሕዝብ መብት፣ ጥቅም፣ ክብርና ነጻነት ለማስከበር ፍቱን መፍትሄው መደራጀትና መዋየት መሆኑን በማመን ክልላችን ለዚህ ምቹ ይሆን ዘንድ አበክረን የምንሰራ መሆኑን በድጋሜ ልናረጋግጥላችሁ እንወዳለን። ተሰናባቹ የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው ባለፉት አምስት ዓመታት የኃላፊነት ዘመናቸው በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች የክልሉን ህዝብ ተጠቃሚነት ለማረጋገጥ አመርቂ ስራዎችን መስራታቸውን ጠቁመው ታላቁን የአማራ ህዝብ ለመምራት እድል የሰጠኝን ፓርቲን አመሰግናለሁ ብለዋል። የአማራ ህዝብ ለድል ለመብቃትና ሀገራችን ኢትዮጵያ ሰላም የሰፈነባት ማህበራዊ ፍትህ የነገሰባት የህብረ ብሔራዊ ዴሞክራሲያዊና በእክልነት ላይ እየተመሰረተ አንድነት የተረጋገጠባት አገር ሁና እንድትገነባ የበኩሉን ገንቢ ሚና መጫወት አለበት። ለዚህም አንደኛ በውስጡ አንድነቱን የማጠናከር ጉዳይ ከሁሉም በላይ ቀዳሚ አጀንዳ ተደርጎ መታየት ይኖርበታል። ውስጣዊ አንድነት የሌለው ህዝብ በቁጥር ቢበዛ የፈለገውን ያህል ቁሳዊና ተፈጥሮ ሀብት ቢኖረውም የሚፈልገውን ማሳካት አይቻልም አይችልም። ስለሆነም ካልተገራና ከተበታተነ አስተሳሰብ ተላቆ የጋራ ህልውናውን በሚያስጠብቁ ከሌሎች ጋር ወንድማማችነትን ሊፈጥሩና ሊያዳብሩ በሚችሉ ሰላማዊ፣ ዲሞክራሲያዊና ልማታዊ በሆኑ አጀንዳዊ ዙሪያ መሰባሰብ ይኖርበታል። ከተበታተነ አካህር ተላቆ ወደ ተደራጀና ወንዝ ሊያሻግር በሚችል ሀሳብ ላይ የተመሰረተ ጠንካራ አንድነት በውስጡ መገንባት ይኖርበታል። በተለይ ያሉ አቶ ገዱ በዙሪያው ካሉ አጎራባች ህዝቦች ጋር ያለውን ግንኙነት በሰላማዊና በወንድማማችነት ላይ የተመሰረተ እንዲሆን ማድረግ ትኩረት ሊሰጠው ይገባል። ሌላው በዚህ ወቅት በትኩረት ሊታይ የሚገባው የአማራ እና የትግራይ ህዝቦች ግንኙነት ነው። እነዚህ ሁለት ህዝቦች በታሪክ በሃይማኖት፣ በባህል እና በአገር ግንባታ የተለየ ግንኙነት ያላቸው እና የሚያኮራ የጋራ ሴት ሲገነቡ የኖሩ ወንድማማች ህዝቦች ናቸው እንዲሁም ጠንካራ ሊባል የሚችል ኢኮኖሚያዊ ወይም የገበያ ትስስር ያላቸው መሆናቸውን ለማንም ግልጽ ነው። ይህ መልካም ግንኙነት ከጊዜ ወደ ጊዜ እየተሸረሸረ በአሁኑ ወቅት አንዱ ሌላውን በጥርጣሬ የሚመለከትበትና በስጋት ላይ እየተመሰረተ ግንኙነት እየሰፋ መጥቷል። ይህ ሁኔታ እንዲፈጠር ያደረገው በአመራር ደረጃ አማራ ጠል የሆነ ስር የሰደደ አስተሳሰብ መያዙ ብቻ ሳይሆን የአማራ ህዝብ በሌሎች የኢትዮጵያ ህዝቦች ዘንድ በጥርጣሬ እንዲታይ በማንኛውም ጨቋይ ስርዓት ተጠቃሚ ሳይሆን ልዩ ተጠቃሚ እንደሆነ አድርጎ የተሳሳተ ፕሮፓጋንዳ በማሰራጨታቸው ከቅርብ ጊዜ ወዲህ ደግሞ ሆን ተብሎ የትግራይ ህዝብ ለስጋት እና ለጥርጣሬ የሚዳርግ በሀሰት ላይ የተመሰረተ አማራ ሊወር ነው ቅስቀሳ የሁለቱን ህዝብ ግንኙነት የሚያሻክር ስራ ታቅዶ እየተከናወኗል። እኔ በዚህ አጋጣሚ ለአማራ ህዝብ ማስተላለፍ የምንፈልገው መልእክት ከሁለቱም አቅጣጫ የሚሰነዘሩ ጥላቻ ዘል ቅስቀሳዎች ቢኖሩም ባይኖሩም ትግራይ ውስጥ ያለው አርሶ አደርና ሰርቶ አደር ህዝብ እውነተኛ ወዳጅህ መሆኑን ነው። አሁን ያለው ፖለቲካዊ እንቅስቃሴ ርዕዮተ ዓለሙ ምንም ይሁን ምን፣ የአማራና የትግራይ ህዝቦች ግንኙነት ዘላለማዊ ነው። ይህንን ዘላለማዊ ግንኙነት ለማበላሸት የሚደረግን ጥረት ከማንኛውም አቅጣጫ ይምጣ፣ ታግሎ ማስተካከል ይገባል። ከወሰንና ማንነት ጋር የተያያዙ ጥያቄዎችን ሰላማዊ፣ ህግንና ታሪክን መሰረት በማድረግ በህዝብ ፍላጎት ላይ ተመስቶ መፍታት የሚቻል መሆኑን በጽኑ አምናለሁ። በመጨረሻም የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ አስፈጻሚ ኮሚቴ የፓርቲውን ጽህፈት ቤት ኃላፊ አቶ ምግባሩ ከበደን በርዕሰ መስተዳድር ማዕረግ የክልሉ ጠቅላይ አቃቢ ህግ አድርጎ የሾመ ሲሆን በምትካቸው ደግሞ አቶ ዮሐንስ ቧያለውን መሾሙን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው። በኢትዮጵያ ስምንት ነጥብ ሶስት ሚሊዮን ሰዎች የአስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተገለጸ። ይህን ነው አስመልክቶ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን በተባበሩት መንግስታት ድርጅትና ከተለያዩ ሀገሮች አምባሳደር ተወካዮች ጋር ውይይት በማድረግ ላይ ይገኛሉ። በኢትዮጵያ ስምንት ነጥብ ሶስት ሚሊዮን ሰዎች አስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚያስፈልጋቸውም ኮሚሽኑ አስታውቋል። ከነዚህም ውስጥ ሁለት ነጥብ ስምንት ሚሊዮኑ ሰዎች በግጭት ምክንያት ከአካባቢያቸው የተፈናቀሉ ናቸው ብሏል ኮሚሽኑ በሪፖርቱ። በውይይቱም ወቅት በአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ በአጠቃላይ አንድ ነጥብ ሶስት ቢሊዮን የአሜሪካ ዶላር እንደሚያስፈልግ ተገልጿል። ከሚያስፈልገው ገንዘብም የኢትዮጵያ መንግስት ስልሳ በመቶን የሚሸፍን ሲሆን ቀሪውን አርባ ከመቶ ከሀገር ውስጥና ከውጭ ለጋሽ ድርጅቶች ጋር ለመሰብሰብ ማቀዱም ታውቋል። መለስካቸው አማህ መግለጫውን ተከታትሎታል፣ ዝርዝሩን ይዞታል። ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ለአጋር መንግስታትና ድርጅት ተወካዮች ይፋ ባደረገው የሰብአዊ እርዳታ ዕቅድ ዘንድሮ በኢትዮጵያ ስምንት ነጥብ ሶስት ሚሊዮን ህዝብ አስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚጠብቅ ገለጸ። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ከሚመለከታቸው አካላት ጋር በመሆን በመኸር ሰብል አብቃይና አርብቶ አደር አካባቢዎች የምግብ ዋስትና ጥናት በማድረግ ነው ይህን ዕቅድ ይፋ ያደረገው። በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይም ኦቻ ያሰራጫቸው አንዳንድ የጽሑፍ መረጃዎች 8.86 ሚሊዮን የሚሆን ሕዝብ የምግብ ዋስትና ችግር ያለበት እንደሆነ ያመለክታሉ። አስቸኳይ እርዳታው እንዲደርሰው የተለየው ሕዝብ ቁጥር ግን ከዚህ ዝቅ ብሎ 8.3 ሚሊዮን ሆኗል። ኮሚሽነር ምትኩ ካሳ እቅዱን ባቀረቡበት ወቅት ይህን ብለው ነበረ ዘመህር አሴስመንት ኮምባይንድ ዲቪዝ ኤች ኤን ኦ ማያን የመኸር ወቅቱን ቅኝት ከሰብዓዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋህደን ስንመለከተው እንደ አውሮፓ ቆጣጠር በ2019 ዓ ም 8 ነጥብ 3 ሚሊዮን ሕዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል። ይህንን አጠቃላይ ፍላጎት ለማሟላት የሚያስፈልገው ሀብት ደግሞ 1 ነጥብ 34 ቢሊዮን ዶላር ወይም ከ28 ቢሊዮን ዶላር በላይ ነው። ከዚህ ውስጥ 600 ሚሊዮን ዶላር ላስቸኳይ የምግብ እርዳታ የሚውል ነው። የቀረው 714 ሚሊዮን የአሜሪካ ዶላር ምግብ ነክ ላልሆኑ የእርዳታ አቅርቦት የሚውል ይሆናል። አቶ ምትኩ ካሳ አክለውም የተረጂዎች ብዛት በተለያዩ አካባቢዎችና ምንስ አይነት እርዳታ ለምን ያህል ሕዝብ እንደሚያስፈልግ ዘርዘር ያለ መረጃ አቅርበዋል። በዚህ ዓመት ሰብአዊ እርዳታ ከሚጠብቁ ወገኖች መካከል 46 በመቶ በኦሮሚያ፣ 20 በመቶ በሶማሌ፣ 12 በመቶ በአማራ፣ 10 በመቶ በደቡብ ብሔር ብሔረሰቦች፣ አራት በመቶ በትግራይ፣ አራት በመቶ በአፋር የሚኖሩ ናቸው። የቀሩት በጋምቤላ፣ በቤንሻንጉል ጉሙዝ፣ በሐረሬና ድሬዳዋ ይገኛሉ። የእርዳታ ፈላጊው ሕዝብ ቁጥር አምና ከነበረው 7.9 ሚሊዮን ዘንድሮ ወደ 8 ነጥብ 3 ሚሊዮን ከፍ ብሏል ወይም በአምስት ነጥብ 04 በመቶ አድጓል ማለት ነው። ኮሚሽነር ምትኩ በገለጻቸው ማጠቃለያ ላይ ከእርዳታ ጋር ብዙ ጊዜ የሚወሳውን የጠባቂነት መንፈስና ራስን የመቻል የዕለት እርዳታና የዘላቂ ልማት ጥያቄን አንስተዋል። ጉዳዩ አዲስ እንዳልሆነ ያስታወሱት በብዙ ዓለም አቀፍ መድረኮችም ውሳኔ የተደረገበት እንደሆነ ያስገነዘቡት አቶ መተኩ በዚህ ረገድ በኢትዮጵያ ውስጥ የወደፊቱ የትኩረት አቅጣጫ መሆን አለበት ያሉትንም ተናግረዋል። የአስቸኳይ ጊዜ ሁኔታ የምግብ እርዳታ የሰዎችን ሕይወት ያድናል የሚል ጠንካራ እምነት አለኝ ይሁንና እንደ ኢትዮጵያ በተደጋጋሚ በድርቅ ለሚመታ አገር ይህ ዘላቂ መፍትሔ ሊሆን አይችልም። ስለሆነም መንግሥትም ሆነ ሰብአዊ አጋሮች ሁሉ ሰብአዊ እርዳታን በመጠየቅ ከተመሠረተው አቅጣጫ ወጥተው የማኅበረሰቦችንና የአገሮችን አይበገሬነትና በቶሎ ከጉዳት የማንሰራራት ጉልበት በሚያፋጥን የልማት ሥራዎች የማትኮር ጊዜው አሁን ነው። ይህን የሰብአዊ እርዳታ እቅድ ለማዘጋጀት በተካሄደው ጥናት በብሔራዊ የአደጋ ሥጋት ሥራ አመራር ኮሚሽን አስተባባሪነት የፌዴራል ሚኒስቴር መሥሪያ ቤቶች፣ የክልል ዘርፍ ቢሮዎች፣ የተባበሩት መንግሥታት ድርጅት የተለያዩ አካሎች እንዲሁም ዓለም አቀፍ መንግሥታዊ ያልሆኑ ድርጅቶች መሳተፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው የሸሹና በመጠለያ ጣቢያ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገለጹ። በዚሁ አካባቢ ያሉና ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና የሚወስዱ ተማሪዎችም እስካሁን የፈተና ፎርም አልሞሉም ይላሉ የማዕከላዊ ጎንደር ዞን የትምህርት መምሪያ ኃላፊ የክልሉ የመንግስት ኮሚኒኬሽን ጽፈት ቤት በበኩሉ ዘጠና አንድ ሺ በላይ ተፈናቃዮች ይገኛሉ ብለዋል። ተፈናቃዮችን መልሶ ለማቋቋም ደግሞ በቢሊየን የሚቆጠር ብር ያስፈልጋል። ይህንን ገንዘብ የሚያሰባስብ ግብረ ኃይልም ተቋቁሟል። ቁሳቁሶቹን እያሟላ ሲሆን፣ የተማሪዎችን ችግር ለመፍታትም እቅድ ተይዟል ብለዋል የጽፈት ቤቱ ኃላፊ አቶ ሰማኸኝ ስረስ። አስቴር ምስጋናው ዝርዝር አላት። አቶ ተፈራ ፈረደ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ በመምህርነት ሙያ ሲያገለግሉ የቆዩ ግለሰብ ናቸው። ካለፈው ጥቅምት ወር ጀምሮ በአካባቢው በተፈጠረው አለመረ ጋጋት ስራው አቁመው ጎንደር ከተማ ከዘመድ ጋር ተጠግተዋል። አሁን በከፋ ችግር ውስጥ እንዳሉ ይናገራሉ። ምንም ድበለ የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ መስፍን እርካብ እንደሚሉት ደግሞ በአካባቢው ምንም እንኳን ከፋይናንስ ተቋማት ውጭ ያሉ ሌሎች የመንግስት ተቋማት ሁሉም ስራ ቢያቆሙም በመማር ማስተማር ሂደት ላይ ግጭቱ ትልቅ ችግር ፈጥሯል። ሁሉም የትምህርት ተቋማት ተዘግተዋል። ከአምስት ሺህ በላይ ተማሪዎች ትምህርት አቁመዋል። ከአንድ ሺህ በላይ መምህራንም እንዲሁ። ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ የሚሰጠውን ብሔራዊ ፈተና ለመውሰድ ተማሪዎች እስካሁን ፎርማል ሞሉ ይላሉ። አጠቃላይ እንግዲህ ሀምሳ አንድ ትምህርት ቤቶች ስምንት ሺ አንድ መቶ አምስት የክልልና የሀገር አቀፍ ፈተና ተፈታኝ በክልሉ ትምህርት ቢሮ አቅርበናል። ሁለት አማራጭ ተሰጥቷል። በጉዳዩ ዙሪያ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኛ ስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአሁኑ ሰዓት በክልሉ ከዘጠና አንድ ሺህ በላይ ተፈናቃዮች ይገኛሉ። ተፈናቃዮችን መልሶ ለማቋቋም በቢሊየን የሚቆጠር ብር ያስፈልጋል። ይህንን ብር ለመሰብሰብ ደግሞ ግብረ ኃይል ተቋቁሟል። በክልሉ ውስጥ ያሉ የተለያዩ ሴክተር መስሪያ ቤቶችን ግብርና፣ ጤና፣ ኮሚኒኬሽን፣ ምግብ ዋስትና እና ሌሎችንም ያካተተ ግብረ ኃይል ተቋቁሟል። በምክትል ርዕሰ መስተዳደር ማድረግ የሚመራ እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው። ባለፉት ሁለት ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን። ይሄ ግብረ ኃይል ነው ይሄንን እየመራ ያለው አብዛኛው ድጋፍ መደረግ ያለበት እርዳታውን መሰብሰብ ያለበት ወደ ማዕከል ሆኖ ከዛ በኋላ ከማዕከል ወደ ተለያዩ እርዳታ ወደሚያስፈልጋቸው ክፍሎች ለማድረስ እንዲያስችለን ወደ ስልሳ ሚሊዮን ብር በአሁኑ ሰዓት ቃል የተገባልን አለ። አብዛኛው ገንዘብ እየገባ ነው ወደ አካውንታችን። ብዙ ጉዳት ነው የደረሰው። ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ጉዳቶች ደርሰዋል። በተለይ በማዕከላዊና ምዕራብ ጎንደር ዞኖች ያሉ ተፈናቃዮች በሁለት ወር ውስጥ ወደ ቀያቸው ለመመለስ የክልሉ መንግስት እየሰራ ሲሆን በቃጠሎ የወደሙ ቤቶችን መልሶ ለመገንባት ከሰላሳ ሚሊዮን ብር በላይ በሆነ ወጪ የቆርቆሮ ግዢ ተፈጽሟል። ተጨማሪ ቁሳቁሶችን ለማሟላት ገንዘብ እንደሚያስፈልግና ህዝቡ ትብብር እንዲያደርግ ጥሪ አቅርበዋል። በተለይ በምዕራብና በማዕከላዊ ጎንደር ያለው የመፈናቀል ሁኔታ ከሌላው የመፈናቀል ሁኔታ ጋር ትልቅ ልዩነቱ ምንድን ነው? መንደሮቻቸው ፈርሰዋል። ቤቶቻቸው ተቃጥለዋል። ወደ አምስት ሺህ ስድስት መቶ በላይ ቤቶች ናቸው የተቃጠሉት። እነዚህም ቤቶች መልሰን መገንባት አለብን። ወደ መቶ አስራ ስድስት ሺህ ከብቶች ተፈናቅለዋል። እነዚህን ከብቶች እንደገና እንዳይሞቱ መኖ ማቅረብ አለብን። እነሱ እነሱን መኖ ሳናቅርብ ቀርተን በሬዎቹ፣ ላሞቹ ከሞቱ በሚቀጥለው መኸር እርሻ አርሶ አደሩ ማረስ አይችልም። ስለዚህ ድርቅ ይሆናል ማለት ነው። ስለዚህ በተቻለ መጠን ይህንን አሁን በአይነት በተለይ ከፍተኛ የሆነ አስተዋጽኦ እያደረገ አሁን ለምሳሌ ለመኖ ለማቅረብ በዚህ በምስራቅ ጎጃም በምዕራብ አማራ በኩል ያለውን የክልሉ ክፍል አርሶ አደሩ ከፍተኛ የሆነ መኖ አስተዋጽኦ እያደረገ ነው ያለው። ይህንን እየጫን ወደ ማዕከላዊና ምዕራብ ጎንደር እያጓጓዝን ያለ ነው። በሌላ በኩል ደግሞ ከሀገር ውስጥም ከውጭ ሀገርም ያሉ አካላት እንደዚሁ ድጋፍ ለማድረግ እጃቸውን እየዘረጉ ነው ያሉት። የገቢ ማሰባሰቢያ መርሃ ግብሮች ይኖሩናል። አሁን ከኢትዮ ቴሌኮም ጋር ተነጋግረን እየሰራን ነው ያለ ነው። በቅርብ ቁጥሩን እናሳውቃለን። ይህን ቁጥር ይፋ አድርገን ህዝባችን አስተዋጽኦን እንዲያደርግ ጥሪ እናቀርባለን። በገንዘብ ለምሳሌ ድጋፍ ማድረግ ለሚፈልጉ አንድ ሶስት አካውንቶች በአሁኑ ሰዓት ተከፍተዋል። አማራ ናሽናል ሪጅናል ስቴት ኮሚኒኬሽን ኦፊስ የሚል ገጽ አለ፣ የፌስቡክ ገጽ እሱ ላይ በቅርብ እናስተዋውቀዋለን። ስለዚህ ገንዘቡ መግባት ያለበትም እርዳታውም መደረግ ያለበት በተቻለ መጠን በአንድ ቋት ሆኖ ለእርዳታም ለማከፋፈልም ፕሮግራም ለመያዝም የሚያስችል ስለሆነ ሁሉም አካላት በተናጠል እርዳታ ከማድረግ ይልቅ ሰብሰብ ብያሉ በተናጠልም ቢሆን ወደ መንግስት አካውንት ቢገባና ከዛ በኋላ በየጊዜው ደግሞ ምን ምን ስራዎች እየተሰሩ እንደሆነ ገንዘቡ የት ላይ ዋለ፣ ምን ምን ስራዎች ተሰርተዋል የሚለውን በየጊዜው መግለጫ ስለምንሰጥ። አቶ አሰማኸኝ ከትምህርት ጋር በተያያዘ ለተፈጠሩ ችግሮች የሰጡት መልስ ቢኖር ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና ለሚወስዱት ተማሪዎች ሁለት እድሎች እንደተመቻቹ ጠቁመው የመጀመሪያው ተማሪዎች የማካካሻ ትምህርት ወስደው እንዲፈተኑ ይደረጋል። አለበለዚያ ፈተናው በልዩ ሁኔታ ወደ ሌላ ጊዜ እንዲዛወር ይደረጋል ብለዋል። በአማራ ክልል በአሁኑ ሰዓት ከተለያዩ ክልሎች የመጡ ከዘጠና አንድ ሺህ በላይ ተፈናቃዮች የሚገኙ ሲሆን ከእነዚህ ውስጥ ሃምሳ ሺህ የሚጠጉት በማዕከላዊና ና ምዕራብ ጎንደር ዞኖች የተፈናቀሉ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ማርች ኤት ዓለም አቀፉን የሴቶች ቀንን የተመለከተ ይሆናል። ማርች ኤት ዓለም አቀፍ የሴቶች ቀን ነው። በዚህ ቀን በኢትዮጵያ በጣም በርካታ የተለያዩ ጉዳዮች፣ የተለያዩ ሁነቶች፣ የተለያዩ ዝግጅቶች እየተደረጉ ይገኛሉ። ታዋቂዋን የሕግ ባለሙያ የትነበርሽ ንጉሴን በኢትዮጵያ ይህ ወቅት ታሪካዊ ነው ወይ? እንዴትስ ታይዋለሽ? የተደረጉ ለውጦችን ምን ማለት ናቸው ለኢትዮጵያ ሴቶች በሚል የመነሻ ጥያቄ ቆንጅ ታዬ አነጋግራቸዋል፣ አነጋግራታለች። ጌት ነበርሽ ከመልሷ ትጀምራለች። ይሄ በጣም ትልቅ ወደፊት የተሄደበት እርምጃ ነው። ምናልባት አድማጮችም እንደሚያስታውሱት የዛሬ አመት የእነዚህን ነባራዊ እርምጃዎች አስፈላጊነት ተነጋግረን ነበረ። ተጨባጭ የሆኑ እና መሬት ላይ እየወረዱ መለካት የሚችሉ መቆጠር የሚችሉ በሰዎች ሕይወት ውስጥ ለውጣቸው የሚታይ ለውጦች ነው የሚያስፈልገን። ከዚህ በኋላ በሴቶች ጉዳይ ላይ ወይም የሴቶችን ስም ብቻ አጀንዳ አድርጎ መሄድ አያስፈልገንም እና ማንኛውም መንግስት ይሄን ማድረግ አለበት። የእናት ያህል የሴት ልጁ ያህል የቀረበ ለውጥ ማሳየት የሚችልበትን አቅጣጫ ነው የምንመኘው የሚል ነገር አቅርበን ነበር። ዛሬ ይህን ስናከብር በርካታ በተለይ በዓለም አቀፍ ደረጃ ገጽታችንን የሀገራችንን ገጽታ የቀየሩ የሴት ልጅን እኩልነት በተግባር ያረጋገጡ ቁልፍ የስልጣን እና የውሳኔ ሰጪነት ቦታዎችን መንግስት አጋርቷል። ግን ይሄ እንደሚታወቀው ይሄ መንግስት ከዚህ በኋላ ያው ምርጫው አንድ አመት ነው የሚቀረው አንድ አመት ነው ከዚህ በኋላ የሚቀጥለው እስካሁን እንግዲህ ወደ አንድ አመት እየተጠጋ ነው እነዚህ ያው እርምጃዎች ናቸው በጣም የሚደነቁ የሚመሰገኑ ያ ማለት ግን ስራውን አያጠናቅቀውም ወይም ደግሞ አጠቃላይ የመላው ኢትዮጵያ ሴቶችን ችግር ይፈታል ብለን ማለት አይደለም ነገር ግን እንደ ጉልህና በጣም ተጨባጭ በሌሎችም ዘንድ ተምሳሌታዊ የሆነ በአለም አቀፍ ደረጃ የሀገራችንን ስም በመልካም የሚያስነሳ ሁሉም ደግሞ በሀገራችን ውስጥ የሚካሄዱትን የለውጥ እንቅስቃሴዎች ሰብአዊ የሆነ ገጽታ እንዲኖራቸው ለማድረግ ጭምር የረዳ ነው የሚል እምነት አለ። ዛሬ እለቱ በበርካታ ዝግጅቶች ተከብሮ እንደዋለ ነው የተገነዘብ ነው። ቀደም ብሎም ጠቅላይ ሚኒስትሩ ተገኝተው ንግግር ያደረጉበት ጉባኤ ነበር በአፍሪካ ህብረት። አንቺ ደግሞ የተካፈልሽበት ሌላ እንዲሁ ከፍ ያለ መሰናዶ እንደነበረ ቀደም ብሎ ገልጸሽልኛል። ለአድማጮች ታካፊልን አትላንት ብጀምርልሽ። እኔ እንኳን የነበርኩባቸውን በከፊል ባይ በአስራ ስድስተኛ ጊዜ በኢትዮጵያ እሁድ የሚካሄደውን የሴቶች አምስት ኪሎ ሜትር የሴቶች ሩጫ አስመልክቶ ጋዜጣዊ መግለጫ ይሰጥ ነበር። በዛም የዘንድሮ መሪ ቃል ደግሞ እኔ እመራለሁ ወይም አይሊድ የሚል ነው። ስለዚህ እኔ መራለሁ የሚለው ያው እንግዲህ ቀደም ሲል እኔና አንቺ ያነሳነውን መሰረታዊ የአመራር ሰጪነት፣ የውሳኔ ሰጪነት ነገር ያንጸባረቀ ነበር። በጣም ደስ የሚል ነበረ። ከንግዱ ዓለም፣ ከትምህርት ቤት ደግሞ እንዲህ በመጡ ነበሩ፣ እና ተማሪዎች የመሪነት አርአያቸውን ተጠይቀው ጭምር እኔም ከተማሪዎቹ ጋር የሚገናኝበት እድል ነበረኝ፣ ከሴት ተማሪዎች ጋር። ከዛ በመቀጠል ትላንትና ማታ እንግዲህ በኢትዮጵያ አየር መንገድ ለሶስተኛ ጊዜ ይመስለኛል በሴቶች ብቻ የሚካሄድ በረራ ወደ ኖርዌይ ኦስሎ ፕላንት ማታ ተካሂዷል። ዛሬ ጠዋት እኔ የታደንኩት እንግዲህ ከበጎ አድራጎት ድርጅቶች ጋር በተያያዘ በጣም ብዙ ስለምስራ ወርልድ ቪዥን ከሚገኙ ሰራተኞች ጋር ነበር። እዛም ላይ ደግሞ ሴት ፍቅርን ታስተምራለች ሴት በፍቅር ትለውጣለች የሚል ነገር ነበርም። ዛሬ እንግዲህ ከሰዓት በኋላ ቀደም ሲላንችም እንዳስቀመጥሽው በጠቅላይ ፍርድ ቤት ክብርት ወይዘሮ መዓዛ ፕሬዚደንት ከሆነ ወዲህ የመጀመሪያ የዓለም አቀፍ ሴቶች ቀን አከባበር ነው እና በጣም በሚያስደስት መልኩ በሴቶች ብቻ የተመራ ወይም በሴቶች ዳኞች የተሰየመ ችሎት ነበር። ዛሬ ከሰዓት በኋላ እንግዲህ ጠቅላይ ፍርድ ቤት በዳኝነት ሴቶችን ብዙ አያውቃቸውም። እኔም እንደውም በጣም ተገርሚያለሁ፣ ምክንያቱም እኔም አውቃቸው አንድ ብቻ እንደነበሩ ነበር ከሰላሳ ዘጠኝ ዳኞች ውስጥ ሰባቱ ሴቶች መሆናቸውን ነው። ወይዘሮ ማዛ የነገሩት በጣም ብዙ ታዳሚም ነበር። ይሄ እንግዲህ ሴቶች አውሮፕላን አብራሪ፣ ሴቶች ዳኛ፣ ሴቶች ውሳኔ ሰጪ መሆን ይችላሉ በሚል ለዚህ ቀን ደግሞ ይህን ቀን ማሰብሰቦች እንዲችሉ የተደረገ ነገር ነው። በጣም አስደሳች ነበር። በቃ ፍርድ ቤቱም እንግዲህ አጠቃላይ መንፈሱ እየተቀየረ እንደሆነ እና ያው ሴትነትን ከፍ አድርጎ የማየት ነገር መምጣቱን በተግባር የሚያሳይ ነገር ነው። ብዙ ነገሮች ተካሂደዋል። ሌላ እንግዲህ የአፍሪቃ ህብረቱ ነው በጣም ዶክተር አብይ በጣም በጣም እንደተለመደው ቁልፍ ንግግር እና የሰዎች ልብ ውስጥ ከገባ የማይወጣ ትልቅ መልዕክት ያስተላለፉበት ነበር። በተለይ በተለይ ሴቶች አሁን ያለንበትን ያለመረጋጋትና የሰላም ማጣት ሁኔታ ለመቀየር በሰዎች ሰው ሰራሽ የሆኑትን የክፍፍል ግንቦች በማፈስ የፍቅር ድልድይ ሊሰሩ እንደሚገባ እና ለእነዚህ ለሰው ሰራሽ መከፋፈያ ግንቦች ወይንም ከለላዎች እድል ሳይሰጡ ሴቶች የፍቅርን ቤት የፍቅርን ድልድይ የፍቅርን ሀገር መገንባት እንደሚችሉና እንዳለባቸው ያመለከተበት ነው። ያው እሳቸው ከሹመት ንግግራቸው ጀምሮ ስለ ሴቶች ችሎታ፣ ስለ ሴቶች አስተዋጽኦ እጅግ በጣም የሚያምኑና የሚኮሩ መሆናቸውን በተደጋጋሚ በንግግራቸውና በድርጊታቸው ይናገራሉ። ስለዚህ ብዙ አዲስ አይደለም። ይሄ እንግዲህ ሁሉም ሀገራት አውሮፓም፣ አፍሪካም፣ አሜሪካም፣ ሌላውም አለም እስያም ጭምር ከኢትዮጵያ ለመማር የሚመጡት እንዴት ሴት ልጅ በተግባር በወሬ በጣም ብዙዎቹ በህግም በምንም እቻ ነገር ጽፈዋል፣ ግን በተግባር ሴት ልጅ ኃላፊ አድርጎ በተለይ እንዲህ አይነት ጊዜ ላይ ድርሻን የምትወጣ ደፋር ውሳኔ መስጠት የምትችል የምታገናዝብ፣ የምትመራ፣ ከፊት ሆና የምትመራ መሆን እንደምትችል ከኛ ይማራሉ ብዬ አምናለሁ። በዚህ አጋጣሚ ያንቺ ጥሪ ምን ይሆናል? በዚህ ብናጠናቀቅ። በጣም አመሰግናለሁ። እንግዲህ አሁን የዶክተር አብይን ንግግር ነው ማጠናከር የምፈልገው በዓለም አቀፍ ደረጃ በአገር አቀፍ ደረጃ ብዙ ትልልቅ መልካም ገጽታዎች አሰጥቶናል። ይህን በተለይ ያነሳው አንድ ዓመት ጠቅላላ የሴቶች ዓመት መባል ይችላል ለኢትዮጵያ ክብረ በዓሉና ከድግሱ መለስ ማሰብ ያለብን የእለት ከእለት እንቅስቃሴያችን የእለት ከእለት እርምጃዎቻችን ውስጥ እንዴት ሴቶችን የሚጠቀም ሴቶችን የሚያሳትፍ ሴቶችን የሚጠቀም ጭምር የሕይወት መስመር የአመራር አቅጣጫ የፖለቲካ መስመር መዘርጋት እንደሚገባን ማሰብ የሚገባን ይመስለኛል። ሌላው ትልቁ እንግዲህ ሴቶች በሕይወታቸው የሚያስፈልጋቸው ሰላም ነው እና ለእነሱም ለሚወዷቸው ቤተሰቦቻቸውን እድገት። ስለዚህ ሴቶች የሰላም መሳሪያ ሆነው ማየት ያስፈልጋል። ሴቶች የጸብ ሳይሆን የሰላም መሳሪያ ሆነው ማየት ያስፈልጋል። እና ሴት ልጅ የመጠገን ብልሃትም አላት እና ይሄ እንግዲህ እዛም እዚህም የምናየው የተሰበረ የወንድማማች ግንኙነት በሴት ልጅ ብልሃትና በእናትነት ፍቅር ብቻ ነው ተጠግኖ ሊድን የሚችለው የሚል እምነት አለ እና ይሄ ቀጣዩ ሙሉ አንድ ዓመት ዛሬ ያከበርነው እስከሚቀጥለው ማርኬት ወይም ደግሞ ባለም አቀፍ ደረጃ የምናከብረው የሴቶች ቀን ድረስ በሴት ልጅ ብልሃትና በእናት ፍቅር የሀገራችን አንድነት መልሶ የሚጠገንበት ጊዜ እንዲሆን ጥሪ አቀርባለሁ። ለዚህ ደግሞ ሳይሰስቱ ሴቶች ፍቅር መስጠት፣ እውነት መስጠት፣ ፍትህ መስጠት እንደሚችሉ አውቃለሁም እና ሁሉም ሴቶች የበኩላቸውን ጥረት እንዲያደርጉ፣ ለዚህ ደግሞ ወንዶቹም ይህንን እውቅና ሰጥተው ይህንን የሚሰማ ልብ ኖሯቸው ለእናታቸው ፍቅር ሲሉ፣ ለሴት ልጆቻቸው ብልሀት ሲሉ፣ ለሚስቶቻቸው ብልሀት ሲሉ ያንን የማድረግና ወደ እርቅ ወደ ፍትህ ወደ ሰላም መተን የውስጥ አንድነታችን ሳይላላ በጓራ አንድም ሰው ሳይከፋው በማዕድ ዙሪያ በእናታችን በኢትዮጵያ ማዕድ ዙሪያ ሰብስበን የምንገናኝበት ጊዜ እንዲሆን ከዛሬ ጀምረን አመቱን ሙሉ ስንሰራ የምንቆይበት እንጂ ስናወራ ብቻ የምንቆይበት ጊዜ እንዳይሆን አደራ አላለው የት ነበርሽ ንጉሴ፣ ስለ ጊዜሽ በጣም አድርጌ ያመሰግናለሁ። አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ሳስተና ያስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያብሮ ነው። የስርጭት መሀንዲሷ ዘይነብ ማብራን ነበረች። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ምሽት ለሳምንቱ በመራረጥ ናቸው ቅንብሮች እና በሰኞ ምሽት ደግሞ በመደበኛ ዝግጅታችን እንገናኝ። አይብልብኝና አይብልብኝና አይብልብ Radio.